የአሜሪካ ድምፅ ነው። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ነሐሴ 12 2014 ዓ ም ምሽት ዝግጅታችን ጀመረ። መንግስትና ህወሀት በሰላም ጥረቱ ዙሪያ እየተወዛገቡ ነው። በዚህ ዙሪያ በትግራይ ክልል የውጭ ግንኙነት እየተባለ በሚጠራው ጽህፈት ቤት ከፍተኛ አመራር የሆኑትን ፕሮፌሰር ክንደያ ገብረ ህይወትን አነጋግረናቸዋል። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም በዛሬው ዕለት በዚህ ዙሪያ የሰጡትን መግለጫም ያካተተ ሙሉ ዘገባ ከዜናው በኋላ ይቀርባል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች፣ እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ በቀጥታ እንድትከታተሉ እንጋብዛለን አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም ጤና ይስጥልኝ እንደምናመሻችሁ አድማጮች የምሽቱን የዓለም ዜናዎች የማሰማችው ቆንጅ ይታየ ነኝ በኦሮሚያ ክልል የረሃብ አደጋ መጋረጡን በማስጠንቀቅ ሰብአዊ እርዳታ ማድረስ ይቻል ዘንድ ጊዜያዊ የተኩስ አቁም እንዲደረግ ራሱን የኦሮሞ ነጻነት ሰራዊት የሚለውና መንግስት በአሸባሪነት ፈርጆ ሸኔ እያለ የሚጠራው አማጺ ቡድን ጠየቀ። የኢትዮጵያ መንግስት አሸባሪ ሲል ከፈረጀው ከዚህ ታጣቂ ቡድን ጋር በርካታ ህይወት የቀጠፈ ግጭት ውስጥ መክረሙን ጠቅሶ አሶሲየትድ ፕሬስ ያጠናቀረውን ዘገባ እንግድ ወልዴ ያቀርበዋል። ትናንት በቃል አቀባዩ ኦዳ ታርቢ የወጣው የኦነግ መግለጫ የሰብአዊ ድርጅቶች በድርቅ ለተጠቁ አካባቢዎች እርዳታ ማድረስ እንዲችሉ የሰብአዊ ተኩስ አቁም ትብብር ለማድረግ ሀሳብ አቅርቧል። ሰራዊቱ በተጨማሪም የተኩስ ማቆሙ ሀሳብ ተቀባይነት ካላገኘ ወይም የኢትዮጵያ መንግሥት በስምምነቱ ላይ ለመነጋገር በሚያመነታበት ጊዜ ሰብአዊ መተላለፊያ እንደሚከፍት አስታውቋል። የኢትዮጵያ መንግስት ቃል አቀባይ ለገሰ ቱሉ በጉዳዩ ላይ አስተያየታቸውን እንዲሰጡ ለማድረግ ተሞክሮ ወዲያው ሊገኙለት እንዳልቻለ እንዳለ አሶሴትድ ፕሬስ በዘገባው አመልክቷል በኢትዮጵያ ትልቁ ክልል የሆነው የኦሮሚያ ክልል በከፍተኛ ድርቅ ከተጠቁት ክልሎች አንዱ ነው የተመድ ሰብአዊ ድርጅት በዚህ ወር እንዳስታወቀው በኢትዮጵያ ከ20 ሚሊዮን በላይ ሰዎች በዚህ ዓመት እርዳታ ያስፈልጋቸዋል ከዚህ ውስጥ ሶስት እጅ የሚሆኑት ሴቶችና ህጻናት ናቸው ኢትዮጵያ ከ40 ዓመት ወዲህ ያልታየ አስከፊ ድርቅ አጋጥሟታል በደቡብና ምስራቅ የአገሪቱ ክፍሎች ችግሩ የበለጠ አስከፊ ነው ብሏል የተመድ ሰሰብአዊ ድርጅቱ ሴቶችና ህጻናት በየቀኑ በረሃብ ይሞታሉ ሲል ኦነግ በመግለጫው አመልክቷል። የኢትዮጵያ ባለሥልጣናት ግን በረሃብ ምክንያት ሰዎች ስለመሞታቸው ይክዳሉ ሲል አሶሴትድ ፕሬስ በዘገባው አመልክቷል። ከዩክሬን ወደ ኢትዮጵያ ተመድ እህል በመርከብ እየላከ ነው መባሉን ተከትሎ እኛን ረሀብተኛ ናቸው ብለው ሊስሉን ይፈልጋሉ ሲሉ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ባለፈው እሁድ ተናግረው ነበር። በችግሩ ከተጠቁት አካባቢዎች ውስጥ ከሆነው በኮንሶ ዞን በሚገኝ አንድ መንግስታዊ ያልሆነ ድርጅት ውስጥ ኃላፊ የሆኑ ግለሰብ በአካባቢው ረሃብ ተንሰራፍቷል ሲሉ ለአሶሴትድ ፕሬስ ተናግረዋል። ግለሰቡ በቀል እንዳይደርስባቸው ማንነታቸውን ከመግለጽ ተቆጥበዋል። ውሃ ሞረጃና እርካብ በመገንባት ለዘመናት ራሱን ሲመግብ በኖረው የኮንሶ ዞን በዚህ ዓመት የደረሰው ድርቅ የሕፃናትና ከብቶች ሕይወትን እየቀጠፈ ነው። የሚያስፈልገንን እርዳታ እያገኘን አይደለም፣ እርዳታ በጣም ያስፈልገናል ብለዋል ኃላፊው። የዩናይትድ ስቴትስ ምክር ቤት ልኡካን ኬንያ ገብተዋል። የተጓዙት ከአዲስ ተመራጩ ፕሬዚደንትና የምርጫ ውጤቱን ተቃውመው ፍርድ ቤት ክስ ሊመሰርቱ እየተዘጋጁ ካሉት ከተቃዋሚ መሪው ጋር ተገናኝተው ለመነጋገር መሆኑ ተገልጿል። በምስራቅ አፍሪቃ ከሁሉም የተረጋጋ ዲሞክራሲ ያላት ኬንያ ከምርጫው የተያያዘ ቀውስ ውስጥ እንዳለች የጠቀሰውን የቪኦኤ ዘገባ ከአሶሲየትድ ፕሬስ ዘገባ ጋር አጣምራ ስመኝሽ የቆየ እንደሚከተለው ታቀርበዋለች። በኬንያ ጉብኝት እያደረጉ የሚገኙት የዩናይትድ ስቴትስ ምክር ቤት ልዑካን አዲስ ከተመረጡት ፕሬዚዳንት ዊሊያም ሩቶ ጋር ዛሬ የተገናኙ መሆናቸውን ሩቶ በትዊተር ገጻቸው ላይ ባሰፈሩት መልእክት አስታውቀዋል። በሴናተር ክሪስ ኩንስ የተመራው ልዑካን ቡድን ባለፈው ሳምንት በሰላማዊ መንገድ ምርጫው ከተጠናቀቀ ወዲህ ድምጻቸው ያልተሰማውን ተሰናባችን የኬንያ ፕሬዚዳንት ኡሁሩ ኬንያታንም እንደሚያገኙ በኬንያ የዩ የዩናይትድ ስቴትስ አምባሳደር የሆኑት ሜግ ዋይትማን ተናግረዋል። አዲስ ተመራጩ ፕሬዝዳንት ዊሊያም ሩቶ የኬንያታ ምክትል ፕሬዝዳንት ቢሆኑም ከዓመት በፊት በሁለቱ መካከል ቅራኔ በመፈጠሩ ኬንያታ በምርጫው ድጋፋቸውን የሰጡት የረጅም ጊዜ ተቀናቃኛቸው ለነበሩት ራይላ ኦዲንጋ ነው። ኦዲንጋ ምርጫውን ተከትሎ ባደረጉት ንግግር የምርጫውን ውጤት እንደማይቀበሉትና ሕገ መንግስታዊና ሌሎች ሕጋዊ አማራጮችን እየተመለከቱ መሆኑን ገልጸዋል። ጉዳዩን ወደ ጠቅላይ ፍርድ ፍርድ ቤት ለመውሰድ የምርጫ ውጤቱ ይፋ ከተደረገበት ቀን አንስቶ ባለው አንድ ሳምንት ጊዜ ውስጥ ክስ መመስረት ያለባቸው ሲሆን ፍርድ ቤቱ በ14 ቀናት ውስጥ ብይን ይሰጣል። ያስከሚሆን ግን ኦዲንጋ ደጋፊዎቻቸው ተረጋግተው እንዲጠብቁም አሳስበዋል። የኬንያ የምርጫ ኮሚሽን ሰኞ እለት ውጤቱን ይፋ ከማድረጉ ጥቂት ደቂቃዎች ቀደም ብሎ ኮሚሽነሮቹ በመጥፎ ተግባር ተወነጃጅለው በተፈጠረ ትርምስ በይፋ ተከፋፍለዋል። የሰኞውን የምርጫ ውጤት የተቃወሙ የሚሰሩትን አራት ኮሚሽነሮች ኬንያታ ሹመት የሰጧቸው ባለፈው ዓመት ነበር። የአሜሪካ ምክር ቤት የውጭ ጉዳይ ቋሚ ኮሚቴ አባላትን ያካተተው ልዑካን ቡድን ከኬንያ ቀደም ብሎ ኬፕ ቨርዲንና ሞዛምቢክን የጎበኘ ሲሆን ወደ ሩዋንዳም አቅንቶ ከኮንጎ ጋር ስላለው ውጥረትና የመብት ጥሰቶች ዙሪያ እንደሚነጋገሩ ይጠበቃል። የዝንጀሮ ፈንጣጣ በፍጥነት እየተዛመተ ያለበት ምክንያት የቫይረሱ ዘረመል ተለውጦ እንደሆነ ለማወቅ ጥናት እየተካሄደ መሆኑን የዓለም የጤና ድርጅት አስታወቀ። የዝንጀሮ ፈንጣጣ ቫይረስ በብዛት እንደሚታይባቸው አካባቢዎች የኮንጎ ተፋሰስ ዝርያና የምዕራብ አፍሪካው ዝርያ ተብሎ የነበረ ቢሆንም የአካባቢዎቹ ዝና ከመጥፎ ነገር ጋር እንዳይቆራኝ በማሰብ የዓለም የጤና ድርጅት ዝርያ አንድ እና ዝርያ ሁለት ብሎ ባለፈው አርብ ሰይሟቸዋል። ዝርያ ሁለቱ ቫይረስ ሁለት ንዑስ አይነቶች እንዳሉትና በዓለም ዙሪያ እየተዛመቱ ያሉትም እነሱ መሆናቸውን ድርጅቱ አክሎ ጠቁሟል። የዝንጀሮ ፈንጣጣ ወይም መንኪ ፓክስ ካለፈው ግንቦት ጀምሮ ከተለመዱትና በብዛት ከሚታይባቸው የአፍሪካ አካባቢዎች ውጪ እየተዛመተ ሲሆን የዓለም የጤና ድርጅት አጣዳፊ ዓለም አቀፍ የጤና ስጋት ብሎ ባለፈው ሐምሌ 17 ቀን አውጆታል። የዝንጀሮ ፈንጣጣ በ92 ሀገሮች ውስጥ ከ35 ሺ በላይ ሰው አዳርሶ 12 ሰው መግደሉን ደብሊው ኤችኦ ጠቁሞ የቫይረሱ አዳዲስ ተጋላጮች በሙሉ ማለት በሚያስችል ሁኔታ ሪፖርት የተደረጉለት ከአውሮፓና ከአሜሪካ ንፍቀ ክበብ መሆኑንም አስታውቋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽና የቱርክ ፕሬዚደንት ሬቸፕ ታይፕ ኤርዶዋን ዛሬ ከዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ጋር ምዕራባዊቱ ልቪቭ ከተማ ውስጥ ተገናኝተው እንደሚወያዩ ይጠበቃል። ውይይታቸው በዓለም አቀፉ የምግብ ቀውስ፣ በኒውክሌየር ኃይል ማመንጫ ጣቢያ ላይ ስለተደቀኑ አደጋዎችና ሩሲያ እያካሄደች ያለችው ጦርነት ሊቆም በሚችልባቸው ሁኔታዎች ዙሪያ እንደሚያተኩር ተነግሯል። ዓለም አቀፉን የምግብ ቀውስ ለማቃለል ጥረቱ የቀጠለ ሲሆን የመንግስታቱ ድርጅትና ቱርክ ባሸማገሉት ስምምነት መሠረት ካለፈው ሐምሌ 25 ጀምሮ 24 መርከቦች እህል እየ ጫኑ ከዩክሬን መውጣታቸው ተገልጿል። ጉቴሬሽ ነገ አርብ ኦዴሳ ወደብን እንደሚጎበኙና ቅዳሜ ደግሞ ወደ ኢስታንቡል እንደሚጓዙ በዚያም ከዩክሬን እህል የሚጓጓዝበትን ስርዓት የሚቆጣጠረውን የጋራ ቅንጅት ማዕከል እንደሚጎበኙ ታውቋል። ይህ በዚህ እንዳለ በሩሲያ በተያዘችው ክሬሚያ ልሳነ ምድር ባለፈው ሳምንት በተከታታይ የደረሱትን የቦምብ ፍንዳታዎች ኃይሎቻችን ያወጡት አዲስ የውጊያ ስልት አካል ነው ሲሉ አንድ የዩክሬን ባለስልጣን ተናገሩ። ሩሲያ ጥቃቶቹን አሻጥር ብላ አውግዛለች። ስማቸው ያልተገለጸ አንድ የዩክሬን ባለስልጣን ለዋሽንግተን ፖስት ጋዜጣ በሰጡት ቃል ክራይሚያ ላይ ጥቃቱን ያደረሱት ልዩ ኃይሎቻችን ናቸው ሲሉ ተናግረዋል። የዩክሬን ፕሬዚደንት ቮሎዶሚር ዜሌንስኪ ባለፈው ሳምንት ክሬሚያ በሚገኘው የሩሲያ የአየር ኃይል ሰፈር ላይ ከተፈጸመውና ዘጠኝ የጦር ጀቶችን ካወደመው ጥቃት በኋላ ባደረጉት ንግግር ጦርነቱ ክሬሚያ ላይ ተጀምሯል፣ ክሬሚያን ነጻ በማውጣት ይጠናቀቃል ብለው ነበር። አፍጋኒስታን ዋና ከተማ ካቡል ውስጥ በአንድ መስጊድ ላይ ሌሊቱን በተጣለ የቦምብ ጥቃት የተገደሉት ሰዎች ቁጥር በትንሹ 21 መድረሱን የታሊባን ባለስልጣናት ተናገሩ። ሌሎች 33 ሰዎች መቁሰላቸውን የካቡል ፖሊስ ቃል አቀባይ ለቪኦኤ ገልጸዋል። ኃይለኛው የቦምብ ፍንዳታ ያደረሰው የምሽት ጸሎት እየተካሄደ ሳለ እንደነበረ የአይን ምስክሮችና ፖሊስ እያመለከቱ ሲሆን ከተገደሉት መካከል ጸሎቱን ይመሩ የነበሩት ታዋቂ የሱፊ እስልምና ሊቅ አሚር መሐመድ ካቡሊ እንደሚገኙበት ነው የተጠቆመው። የታሊባን መሪዎች የሽብር ጥቃቶችን ለመከላከል ተጨባጭ እርምጃ እንዲወስዱና ተጠያቂዎቹን ሕግ ፊት እንዲያቀርቡ የተባበሩት መንግሥታት ድርጅት የአፍጋኒስታን ድጋፍ ተልዕኮ ጠይቋል። እስካሁን ለጥቃቱ ኃላፊ ነኝ ያለ የለም። ይሁን እንጂ ወትሮም የሱፊ አስተሳሰብን የሚያወግዘው ራሱን የእስልምና መንግሥት ብሎ የሚጠራው ቡድን ድርጊት ሳይሆን አይቀርም ተብሎ መጠርጠሩ ተዘግቧል። በመጨረሻም ህንድ ውስጥ አንዲት ሴትን በቡድን በመድፈርና በግድያ ወንጀል እድሜ ይፍታህ ቅጣት የተፈረደባቸው 11 ወንዶች መለቀቃቸው ተቃውሞ አስነስቷል። በሰዎቹ የመድፈር ወንጀል የተፈጸመባት ሴት መለቀቃቸው በፍትህ ስርዓቱ እምነት እንዳይኖራት ያደረገ መሆኑን ገልጻ መንግስት ውሳኔውን ይቀልብስ ብላ ጠይቃለች። አስራ አንዱ ወንዶች የእስራት ዘመን ምህረት እንዲደረግላቸው ያቀረቡትን ማመልከቻ ተቀብሎ የጉጀራት መንግስት ሰኞ ዕለት ለቋቸዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን አምሹ። ቆንጆ ይታየን። ለዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ሐሙስ ነሐሴ 12 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችንና በፌስቡክ በቀጥታ እየተላለፈ ይገኛል። እንድትከታተሉ በድጋሚ እንጋብዛለን። አሁን ቀዳሚ ወደሚሆነው የዕለቱ አብይ ርዕስ እንለፍ። ከሰሜን ኢትዮጵያ ጦርነት በኋላ የትግራይ ኃይሎች ወታደራዊ ኮማንድ የሚል ስያሜ ያለውና ትግራይ ክልልን በማስተዳደር ላይ የሚገኘው አካል ባወጣው መግለጫ ለሰብአዊነት ሲባል ከኢትዮጵያ መንግስት ጋር የተደረገውን የተናጠል ተኩስ ማቆም ስምምነት የኢትዮጵያ መከላከያ ሰራዊት ጥሶታል ሲል አስታወቀ። ሰኞ ነሐሴ 9 2014 ዓ ም የኢትዮጵያ መከላከያ ሰራዊት በትግራይ ሰራዊት ላይ ለአንድ ሰዓት የቆየ የከባድ ጦር መሳሪያ ድብደባ ፈጽመዋል ሲል ክልሉ በመግለጫው ክስ አሰምቷል። በክልሉ የውጭ ግንኙነት እየተባለ የሚጠራው ጽህፈት ቤት ከፍተኛ አመራር ፕሮፌሰር ክንደያ ገብረ ሕይወት መግለጫውን በተመለከተ ለአሜሪካ ድምጽ በሰጡት ማብራሪያ የትግራይ ክልል ፍላጎት ችግሮች በሰላማዊ መንገድ እንዲፈቱ መሆኑን ገልጸው ነገር ግን ሁኔታዎች እልባት ማግኘት እንዳልቻሉ ተናግረዋል። በሌላ በኩል በትግራይ ክልል የተቋረጡ መሰረታዊ አገልግሎቶችን እንደገና ለማስጀመር የሚቻለው ሊያሰሩ የሚችሉ አስቻይ ሁኔታዎች ሲፈጠሩ መሆኑን የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ተናግረዋል። ቢለኔ ይህን የተናገሩት ዛሬ ለውጭ መገናኛ ብዙሃን ዘጋቢዎች በሰጡት መግለጫ ነው። የኢትዮጵያ መከላከያ ሰራዊት ትንኮሳና ጥቃት እየፈጸመብን ነው በሚል በህወሀት የቀረበውንም ውንጀላ የፕሬስ ኃላፊዋ አጣጥለዋል። በዚህ ዙሪያ ሙልጌታ አጽብሃ ከመቀሌና እስክንድር ፍሬው ከአዲስ አበባ ዘገባዎች ልከዋል። በቅድሚያ ወደ መቀሌ ሙልጌታ በጉዳዩ ለአሜሪካ ድምፅ ማብራሪያ የሰጡ የክልሉ የውጭ ግንኙነት ጽህፈት ቤት ከፍተኛ አመራር ፕሮፌሰር ክንደያ ገብር ህይወት ላለፉት ስድስት ወራት ለሰብአዊነት ሲባል በተደረገ ግጭት የማቆም ስምምነት ለሰላም እድል ተሰጥቶት ቆይቷል ብለዋል። ባለፉት ስድስት ወራት የተኩስ ድምፅ ቢቆምም በትግራይ ላይ ግን በየቀኑ ተኩስ አለ ማለት ነው። መድኃኒት አይገባም። የንግድ እንቅስቃሴ የሚባል የለም። ባንክ አይሰራም። ስልክ አይሰራም። ሁሉም ተዘግቶ የነበረበት ነው። እንግዲህ እኛ ለሰላም ያለን እንደ መንግስት እንደ ህዝብም ለሰላም ያለን ትርጉም ባለፈው ስድስት ወራትም የተደረገው የተኩስ ማቆም ስምምነትም አክብረን እስካሁን ቆይተናል ነው። ሰኞ ነሐሴ ዘጠኝ ሁለት ሺ አስራ አራት ዓመተ ምህረት ተፈጽመዋል ስለ ተባለው ድብደባም እንዲህ ይገልጻሉ። ነሐሴ ዘጠኝ ማለት ከዛ በፊትም የተወሰኑ ትንኮሳዎች አልነበሩም አይደለም፣ ግን ትልቅ በሆነ ስኬል ዘጠኝ ነሐሴ ከምዕራብ ትግራይ ሳይድ ታንክም መድፍም ሌሎች የቡድን መሳሪያዎችም የታጀበ መልኩ ለአንድ ሰዓት አካባቢ ከፍተኛ የሆነ ድብደባ ሲፈጸም ነበር፣ ወደ የእኛ ሰራዊት ወዳለበት አካባቢ ማለት ነው። ይህ እንግዲህ ኢፌክቲቭሊ የሚያሳየው ያው የተኩስ ማቆም ስምምነቱን ጥሰውታል ነው። በደንብ የተቀናጀ የከባድ መሳሪያ ተኩስ ነው የነበረውና ሆን ተብሎ አዲስ አባ ካለው አካል በደንብ በተዋረድ በትእዛዝም የተሰጠ መሆኑ አረጋግጠናል። አሁንም ችግሮች በሰላማዊ መንገድ እንዲፈታ ነው ፍላጎታችን ያሉት ፕሮፌሰር ክንደያ ትዕግስት ግን መጨረሻ አለው ሲሉ ነው የተናገሩት። ህዝባችን በዚህ ሁኔታ እየተሰቃየ ለዘላለም ለማይቋረጥ ጊዜ ሊቀመጥ አይችልም። ስለዚህ ኃላፊነቱ መውሰድ የሚኖርበት በዚህ አሁን ወደ ጦርነት ቢገባ ኃላፊነት መውሰድ ያለበት አዲስ አበባ ያለው የጂኖሳይድ መንግስት ስለሆነ፣ በአሁኑ ጊዜ ውጊያ ስለመኖሩ የተጠየቁት ፕሮፌሰር ክንደያ የተጀመረ ውጊያ የለም በማለት መልስ ሰጥተዋል። ለአሜሪካ ድምጽ ሙልጌታ ጽበሃ መቀለም። አድማጮች ወደ አዲስ አበባ እንመልሳችሁ። በትግራይ ክልል የተቋረጡ መሰረታዊ አገልግሎቶችን እንደገና ለማስጀመር የሚቻለው ሊያሰሩ የሚችሉ አስቻይ ሁኔታዎች ሲፈጠሩ መሆኑን የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ተናግረዋል። ቢለኔ ይህን የተናገሩት ዛሬ ለውጭ የመገናኛ ብዙሀን ዘጋቢዎች በሰጡት መግለጫ ነው። የኢትዮጵያ መከላከያ ሰራዊት ትንኮሳና ጥቃት እየፈጸመብን ነው በሚል በህወሓት የቀረበውንም ውንጀላ የፕሬስ ኃላፊዋ አጣጥለዋል። የህወሓት ቃል አቀባይ ጌታቸው ረዳ የኢትዮጵያ ፌዴራላዊ መንግስት መሰረታዊ አገልግሎቶችን ማስቀጠልን ጨምሮ ለሰላም ውይይት ምቹ ሁኔታ አልፈጠረም በማለት ወንጅለዋል። አቶ ጌታቸው በትዊተር ባሰፈሩት ጽሁፍ የፌዴራል መንግስቱ ለሰላም ፍላጎት የለውም በማለትም ተችተዋል። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለኔ ስዩም ግን መሰረታዊ አገልግሎቶችን መቀጠልና ማቋረጥ ከማዕከል በማብራና ማጥፊያ በቁልፍ የሚቆጣጠሩት አይነት ጉዳይ እንዳልሆነ በማስታወስ የራሱ አካሄድ እንዳለው ተናግረዋል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ለውጭ መገናኛ ብዙሀን የሰጡትን መግለጫ የተከታተለው እስክንድር ፍሬ ነው። ቀጥሎ ይቀርባል። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም መግለጫውን የሰጡት በፌዴራል መንግስትና በህወሓት መካከል ይካሄዳል የተባለውን የሰላም ውይይት አስመልክቶ ሁለቱ ወገኖች ያላቸው አተያይ የተለያየ መሆኑ እየተንጸባረቀ ባለበት ወቅት ነው። ቢለኔ እንዳሉት በኢትዮጵያ መንግስት የተቋቋመው የተደራዳሪ ቡድን ወይም የሰላም አብይ ኮሚቴ ያዘጋጀውና ለአፍሪካ ህብረት የሚላከው ምክረ ሀሳብ መንግስት የሰሜን ኢትዮጵያው ግጭት በሰላማዊ መንገድ እንዲፈታ ያለውን የቀጠለ ቁርጠኝነት ያሳያል። እሳቸው እንዳሉት ምክር ሐሳቡ ሁለቱ ወገኖች በፍጥነት በቀጣዮቹ ሳምንታት ውስጥ የተኩስ አቁም ስምምነት እንዲፈራረሙ ይጠይቃል። የተኩስ አቁም ስምምነቱ ቀጣይነት ያለው የፖለቲካ ምክክር ለማድረግ መሰረት እንደሚጥልም ተናግረዋል። ጊዜ የሚወስዱ የፖለቲካና ሌሎች ውስብስብ ጉዳዮች በኢትዮጵያ አገራዊ የምክክር ኮሚሽን ሊታዩ እንደሚችሉም ምክር ሐሳቡ ይጠቁማል። የሰላም ምክረ ሐሳቡ ታሳቢ ያደረጋቸው በሚል የገለጿቸው ነጥቦችም ነበሩ። የፕሬስ ክፍል ኃላፊዋ የሰላም ውይይቱ ያለምንም ቅድመ ሁኔታ መጀመር እንዳለበት ያሰምራል። ምክንያቱም በትግራይ ክልል የሚገኙ ኢትዮጵያውያን የህወሀት የግል የፖለቲካ ፍላጎት እስረኞች ሆነው መቀጠል የለባቸውም። ህወሀት በትግራይ ክልል እያካሄደ የቀጠለውን የወጣቶች አስገድዶ ምልመላም ይገነዘባል። ህወሀት ሰብአዊ እርዳታ አስመስሎ በማስገባትና በሌሎችም መንገዶች መሳሪያ ማከማቸቱንም ይገነዘባል። ሌላ ግጭት ለመደገፍ በህገ ወጥ መንገድ ወደ ህወሀት እየገባ ያለውን የአገር ውስጥና የውጭ አገር ገንዘብም ይገነዘባል። ሰብአዊ ድጋፍና ነዳጅ ከታለመላቸው ተጠቃሚዎች ይልቅ ለተዋጊዎች እንደሚሰጥም ይገነዘባል። ይሄ ሁሉ ሲሆን ግን የመንግስት አቋም ሰላማዊ መፍትሄ ሆኖ መቆየቱን ነው የፕሬስ ኃላፊዋ ያብራሩት። ህወሓት ግን ፌዴራል መንግስቱ ለሰላም ዝግጁ እንዳልሆነ በመግለጽ ላይ ነው። የድርጅቱ ቃል አቀባይ ጌታቸው ረዳ ትናንት በትዊተር ባሰፈሩት ጽሑፍ የኢትዮጵያ ፌዴራል መንግስት መሰረታዊ አገልግሎቶችን ማስቀጠልን ጨምሮ ለሰላም ውይይት ምቹ ሁኔታ አልፈጠረም በማለት ወንጅለዋል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለሜ ስዩም በሰጡት ምላሽ መሰረታዊ አገልግሎቶችን መመለስ አስቻይ ሁኔታዎችን መፍጠር እንደሚጠይቅ ነው የገለጹት። መሰረታዊ አገልግሎቶችን መቀጠልና ማቋረጥ ከማዕከል በማብሪያና ማጥፊያ ቁልፍ የሚቆጣጠሩት አይነት ስራ እንዳልሆነ በማስታወስ የራሱ አካሄድ እንዳለው ተናግረዋል። አስቻይ ሁኔታ ማለት ግን ቅድመ ሁኔታ ማለት አይደለም በማለትም አብራርተዋል። መንግስት መሰረታዊ አገልግሎቶችን ለመጀመር ምንም አይነት ቅድመ ሁኔታ እያስቀመጠ አይደለም። እነዚህ ሁለት የተለያዩ ነገሮች ናቸው። ትናንት በሰላም ኮሚቴው የተገለጸው ግጭቱን በሰላማዊ መንገድ ለመፍታት በሚካሄደው የሰላም ሂደት በተቻለ ፍጥነት ለመሳተፍ ያለውን ዝግጁነት ነው። ለዚያ የመጀመሪያው ነገር ደግሞ የሰላም ውይይቱ በሚቀጥሉት ሳምንታት ውስጥ በፍጥነት ይጀመርና የተኩስ አቁም ስምምነት ላይ ይደረስ የሚል ነው። የዚህ መነሻው ምንድን ነው? ባለፉት ሳምንታት በትግራይ የወጣቶች አስገድዶ ምልመላ እንደገና መቀጠሉን አይተናል። የጦርነት ነጋሪትም በስፋት እየተጎሰመ ነው። በህወሓት በኩልም ማስፈራሪያና ጦረኝነቱ ቀጥሏል። እኛ እያልን ያለ ነው፣ የትግራይ ሕዝብና አዋሳኞቹ የአማራና የአፋር ሕዝቦች ሌላ እንደዚህ አይነት ግጭት ማስተናገድ አይችሉም። እናም በፍጥነት የተኩስ አቁም ስምምነት ላይ መደረስ አለበት። የመሠረታዊ አገልግሎቶች መጀመር ከዚህ ጋር የተያያዙ አይደለም። እናም የተቀመጠ ቅድመ ሁኔታ የለም። መሰረታዊ አገልግሎቶችን ከመመለስ አንጻር እያልን ያለ ነው፣ የሚሰራና አስቻይ የሆነ ሁኔታ መኖር አለበት ነው። የህወሓት ቃል አቀባይ አቶ ጌታቸው ረዳ አያይዘው ያቀረቡት ክስ የኢትዮጵያ ጦር በበርካታ ግንባሮች ትንኮሳ እየፈጸመብን ነው የሚል ነው። ከትግራይ ወታደራዊ ኮማንድ ፖስት በሚል ከመቀሌ የወጣ ሌላ መግለጫም የኢትዮጵያ ጦር የተናጥል የተኩስ አቁም ውሳኔውን መጣሱን በመጥቀስ ይከሳል። የኢትዮጵያ መከላከያ ሰራዊት ናሴ 9 ቀን 2014 ዓ.ም በምዕራብ አቅጣጫ ለአንድ ሰዓት ሙሉ ያልተቋረጠ ጥቃት ፈጽሟል በሚል ነው መግለጫው የከሰሰው። እንደ መግለጫው ለሰላማዊ መፍትሄ የነበረው ተስፋም እየተሟጠጠ ነው። ምዕራብ ትግራይን ነጻ ለማውጣትና የተፈናቀሉ ዜጎችን ወደ ቀያቸው ለመመለስ ኃይል ብቸኛ አማራጭ እንዲሆን እያደረጉ እንደሆነ ተገንዝበናል ይላል መግለጫው። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለን ቢለኔ ስዩም የህወሓትን ክስ አጣጥለዋል። የኢትዮጵያ መንግስት ሰላምን ለማመቻቸትና ለግጭቱ ሰላማዊ መፍትሄ ለማስገኘት የሚረዳ አስቻይ ሁኔታ ለመፍጠር የወሰዳቸውን እርምጃዎች መተማመን የሚፈጥሩ እርምጃዎች በበርካታ አጋጣሚዎች አሳይቷል። እናም ከሌላው ወገን በተደጋጋሚ እየተሰማ ያለው ንግግርና ትርክት ከሰላማዊ አካሄድ ከማፈንገጫ ስልት ተለይቶ አይታይም። ነገር ግን በፌዴራል መንግስቱ የተወሰነው በሰብዓዊነት ላይ የተመሰረተ የተኩስ አቁም አሁንም እየተተገበረ ነው። ወደ ትግራይ ክልል እየገባ ያለውን የሰብአዊ ድጋፍ በተመለከተ መንግስት ከሚያወጣቸው መግለጫዎች ባለፈም በርካታ አጋሮችም ሰብአዊ ድጋፍ ያለምንም መስተጓጎል መቀሌ ድረስ እየደረሰ መሆኑን እያረጋገጡ እየመሰከሩ ነው። ለተጠቃሚዎች ከማድረስ አንጻር የሚታዩ ማነቆዎችን ግን ነግሬያችኋለሁ። ስለሆነም በእነዚህ የሰላም ውይይቶች ላለመሳተፍ ከመፈለግ የመጣ ማፈንገጥ ነው። መንግስት ለበርካታ ጊዜያት ሊሳተፍ ዝግጁ እንደሆነ ከገለጸበት የሰላም ሂደት በፌዴራል መንግስቱ የተወሰነው በሰብአዊነት ላይ የተመሰረተ የተኩስ አቁም አሁንም እየተተገበረ መሆኑንም ነው ቢለኔ የገለጹት። በኢትዮጵያ መንግስት የተቋቋመው የተደራዳሪዎች ቡድን ወይም የሰላም አማራጭ አብይ ኮሚቴ ትናንት ይፋ ያደረገውንና ለአፍሪካ ህብረት የላከውን ምክረ ሀሳብ በማስታወስም መንግስት በየትኛውም ጊዜና ቦታ የሰላም ውይይት ለማድረግ ዝግጁ መሆኑን አረጋግጠዋል። ህወሓት እስካሁን ተደራዳሪ ቡድኑን ይፋ አላደረገም። የአፍሪካ ህብረት የሰላምና ጸጥታ ምክር ቤት ከሁለት ሳምንታት በፊት ባወጣው መግለጫ ህዋት ልክ እንደ ኢትዮጵያ መንግስት ሁሉ የተደራዳሪ ቡድኑን ይፋ እንዲያደርግ አሳስቧል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችኋቸው ሁለት ዘገባዎች ያብይ ርዕሳችን ነበሩ። አሁን የትንታኔው መጽሔት ይቀጥላል። ኢትዮጵያ ዶክተር ቴድሮስ አድሃኖም በትግራይ ጉዳይ ላይ የሰጡት አስተያየት ስነ ምግባር የጎደለው ነው አለች። በትግራይ ክልል ያለው ሁኔታ በዓለም አስከፊው ሰው ሰራሽ ሰብአዊ ቀውስ ነው። ጉዳዩ ትኩረት ያላገኘውም በትግራይ ባሉ ሰዎች የቆዳ ቀለም ምክንያት ነው ሲሉ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ትላንት መናገራቸው ስነ ምግባር የጎደለውና ቦታው ካለው ከፍተኛ ደረጃ አንጻር የማይመጥን ነው ስትል ኢትዮጵያ ዛሬ መልስ ሰጥታለች። የአሜሪካ ድምጿ ሊሳ ሽሌን ከጄኔቫ እንዲሁም አሶሲየትድ ፕሬስ ከናይሮቢ የላኩትን ዘገባ ጨምቆ እንግዱ ወልዴ እንደሚከተል ያቀርበዋል። የዓለም ጤና ድርጅቱ ኃላፊ እንዳሉት በትግራይ የሚኖሩ ከስድስት ሚሊዮን በላይ ሰዎች በኢትዮጵያና በኤርትራ ሁለት ዓመት ለሚጠጋ ጊዜ ከበባ ውስጥ ቆይተዋል። ትግራይ ከውጭው ዓለም ተገልላ እንደ ኤሌክትሪክ እና ባንክ አገልግሎቶች በሌሉበትና መጠነኛ ነዳጅ ብቻ በሚሰጥበት ሁኔታ ውስጥ ትገኛለች ብለዋል። ዶክተር ቴድሮስ ትናንት እንደተናገሩት ዓለም በቂ ትኩረት ያልሰጠው በትግራይ ባሉ ሰዎች የቆዳ ቀለም ምክንያት ሊሆን ይችላል ብለዋል። ኖዌር ኢን ዘ ወርልድ ውድ ሲ ዚስ ሌቨል ኦፍ ክሩልቲ። አለምንም ማጋነን በትግራይ ያለው ሰብአዊ ቀውስ በዩክሬን ካለው ይበልጣል ከብዙ ወራት በፊት ምናልባትም ምክንያቱ በትግራይ ያሉ ሰዎች የቆዳ ቀለም ሊሆን ይችላል ብዬ ነበር። ይህ በአሁኑ ወቅት በዓለም የሚታይ አስከፊ ቀውስ ነው። እኔ ከትግራይ ነኝ። ይህንን የምለው ግን ከትግራይ ስለሆንኩ አይደለም። ይህ እውነታው ነው። ዶክተር ቴድሮስ በትግራይ ክልል ያለው ሁኔታ በዓለም አስከፊው ሰው ሰራሽ ሰብአዊ ቀውስ ነው፣ ጉዳዩ ትኩረት ያላገኘውም በትግራይ ባሉ ሰዎች የቆዳ ቀለም ምክንያት ሊሆን ይችላል ማለታቸው ስነ ምግባር የጎደለውና ቦታው ካለው ከፍተኛ ደረጃ አንጻር የማይመጥን ነው ሲሉ የኢትዮጵያው ጠቅላይ ሚኒስትር ቃል አቀባይ መልስ ሰጥተዋል። ቃል አቀባዩዋ ቢለኔ ስዩም እንዳሉት የትግራይ ተወላጅ የሆኑት ዶክተር ቴድሮስ በዚህ መልክ ለመናገር ከፈለጉ ከያዙት ቦታ መልቀቅ አለባቸው። ባለፈው መጋቢት በኢትዮጵያ መንግስትና በትግራይ በሚገኙት አማጺ ኃይሎች መካከል ጦርነቱን ጋብ ለማድረግ ስምምነት ከተደረሰ በኋላ በአስቸጋሪ ሁኔታ ውስጥ ወዳለችው ትግራይ ምግብና መድኃኒት በጥቂቱ እየደረሰ ነው ሲሉ ዶክተር ቴድሮስ አድሃኖም አክለው ተናግረዋል። ህዝቡ እንደ ወባ፣ አንትራክስና ኮሌራ በመሳሰሉ በሽታዎች ለተደጋጋሚ ወረርሽኝ ተጋልጧል ብለዋል። ኃላፊው የባንክ አገልግሎትን ጨምሮ ሌሎች መሠረታዊ አገልግሎቶች መመለስ በትግራይ በኩል አሁንም ቁልፍ ጥያቄ ነው። ቃል አቀባዩ ቢለኔ ስዩም እንዳሉት ግን እነዚህን መሠረታዊ አገልግሎቶች ለመመለስ ሥራ ማሰራት የሚችሉ ሁኔታዎች መኖር አለባቸው። ይህም አገልግሎቶቹን የመመለስ ሥራውን የሚያከናውኑትን ሰዎች የደህንነት ማስተማማኛ መስጠትን ይጨምራል ብለዋል። ቢለኔ በተጨማሪም መንግሥት ያቀርበውንና በመጪው ሳምንታት ስለሚኖሩ የሰላም ንግግሮች አንስተው ንግግሮቹ ካለምንም ቅድመ ሁኔታ መካሄድ አለባቸው ብለዋል። የሰላም ንግግር ላለማድረግ ምክንያት ይፈልጋሉ ሲሉ ቃል አቀባይዋ የትግራይ መሪዎች ከሰዋል። በቅርቡ የትግራይ ኃይሎች አዲስ ጥቃት ተከፍቶብናል ማለታቸውንም ከሰላም ሂደቱ የማስቀየሻ ዘዴ ነው ብለዋል። ቢለኔ በጋዜጣዊ መግለጫቸው የአምሳ ሰባት ዓመቱ ቴድሮስ አድሃኖም ለትግራይ ግጭት ገለልተኛ ተመልካች አይደሉም። ትውልዳቸው ከትግራይ ሲሆን በ1990ዎቹ የክልሉ ጤና ቢሮ ኃላፊ በመሆን ሰርተዋል። ከዛም ከአሥር ዓመታት በላይ በኢትዮጵያ መንግሥት ውስጥ ሲሰሩ ቆይተዋል። መጀመሪያ የጤና ጥበቃ ሚኒስትር፣ በኋላም የውጭ ጉዳይ ሚኒስትር ሆነው ሰርተዋል። ዶክተር ቴድሮስ በትግራይ ያለውን ግጭት በተመለከተ የሰላም ንግግር እየተካሄደ መሆኑን አንስተዋል። ነገር ግን እርሳቸው እንደሚሉት ባደጉት ሀገራት ያሉ ሀያላን ሀገሮች ያላቸውን ተጽዕኖ ባለመጠቀማቸው ውጤታማ ሊሆን አልቻለም። ዶክተር ቴድሮስ እንዳሉት ሁሉም አይኖች በዩክሬን ባለው አሳዛኝ ሁኔታ ላይ በመተከላቸው በትግራይ ያለው ችግር ትኩረት አላገኘም። ዘ ሁማኒታሪያን ክራይስስ ኢን ትግራይ ኢዝ ሞር ዳን ዩክሬን ዊዝአውት ኤኒ ኤግዛጀሬሽን። መንግስት ስድስት ሚሊዮን የሚሆን የራሱን ሕዝብ መሠረታዊ አገልግሎት በመንፈግ ከ21 ወራት በላይ በጭካኔ ሲቀጣ የትም አለማታዩም። የጤና ድርጅቱ ኃላፊ የኢትዮጵያ መንግሥት በትግራይ ያለውን ግጭት በሰላም እንዲፈታ ጠይቀዋል። መንግሥት ይህን ለማድረግ አቅሟ አለው፣ ኳሷን በመንግሥት እጅ ትገኛለች ብለዋል። በሌላ በኩል ደግሞ የሩሲያ መንግስት ሰላምን በመምረጥ በዩክሬን ያለውን ጦርነት እንዲያቆም ዶክተር ቴድሮስ ጠይቀዋል። እንደ እርሳቸው እምነት የሩሲያም ሆነ የኢትዮጵያ መንግስታት ሰላምን ከመረጡ ሰላምን ማስፈን ይችላሉ። የኢትዮጵያ መንግስት በማንኛውም ቦታና ጊዜ ከአማጽያኑ ጋር ንግግር ለማድረግ ፍላጎት እንዳለው ሲገልጽ ቆይቷል። ነገር ግን ንግግሩ በአፍሪካ ሕብረት ሸመጋኝነት እንዲካሄድ ይፈልጋል። የትግራይ ኃይሎች ደግሞ አደራዳሪው የሥልጣን ዘመናቸውን እያገባደዱ ያሉት የኬንያው ፕሬዝዳንት ኡሁሩ ኬንያታ እንዲሆኑ ፍላጎታቸው ነው። በአሜሪካ ድጋፍ የኬንያው ፕሬዝደንት ሸምጋይ ለመሆን የሚያደርጉትን ጥረት አለመቀበሉን ለማሳየትም ዊሊያም ሩቶ በኬንያ ፕሬዝደንት ሆነው በተመረጡ ደቂቃዎች ውስጥ የኢትዮጵያ መንግስት የእንኳን ደስ አለዎት መልእክት አስተላልፏል። በኬንያው ምርጫ ኡሁሩ ኬንያታ ምክትላቸው ሆነው የሚያገለግሉትን ዊሊያም ሩቶን አልደገፉም። ድጋፋቸውን በምርጫው ለተሸነፉትና ውጤቱንም ባለመቀበል ወደ ፍርድ ቤት ላመሩት ራይላ ኦዲንጋ አድርገው ነበር። ወደ ተከታዩ ዘገባ ስናልፍ ደግሞ ደቡብ ክልል የሚገኙ ስድስት ዞኖች እና አምስት ልዩ ወረዳዎች በጋራ አንድ ክልል ለመመስረት ለኢትዮጵያ ፌዴሬሽን ምክር ቤት ያቀረቡት ጥያቄ ተቀባይነት በማግኘቱ ደቡብ ኢትዮጵያ ሕዝቦች የተሰኘ ክልል እንዲቋቋም ተወሰነ። በሌላ በኩል ተቀራራቢ ዞኖች በአንድነት እንዲደራጁ መንግስት ያቀረበውን ምክረ ሀሳብ ያልተቀበለው ጉራጌ ዞንን ጨምሮ በደቡብ ክልል ስር የሚገኙ ቀሪ አምስት ዞኖች እና አንድ ልዩ ወረዳ የደቡብ ብሔሮች፣ ብሔረሰቦችእና ህዝቦች ክልል በሚል አንድ ክልል ሆነው እንዲቀጥሉ ተወስኗል። የተለያዩ ገደቦች የተጣለበት ጉራጌ ዞን ከዛሬ ጀምሮ በኮማንድ ፖስት ስር እንዲቆይም ተብሏል። ዮናታን ዘብዲዮስ ዝርዝራለሁ። የፌዴሬሽን ምክር ቤት በአካሄደው አስቸኳይ ጉባኤም ሰሞኑን ሲያከራክር በቆየው የክልልነት ጥያቄ ላይ ውሳኔ መስጠቱን የፌዴሬሽኑ የኮሚኒኬሽን ዳይሬክተር አቶ ተፈሪ በዳዳ ለአሜሪካ ድምጽ ተናግሯል። በሶስት ወር ጊዜ ውስጥ ህዝበ ውሳኔ አካሂዶም ክልሉን እንዲያደራጅ ውሳኔው ለምርጫ ቦርድ እንዲተላለፍ መባሉን አቶ ተፈሪ ተናግሯል። በሁለተኛ አስቸኳይ ስብሰባው በደቡብ ብሔሮች ብሔረሰቦችና ህዝቦች ክልል ኖሩ የነበሩ የስድስት ዞኖችና የአምስት ልዩ ወረዳዎችን የብሄር ብሔረሰቦችና ህዝቦች በአንድ ላይ የሚከልል ወይም በአንድ ክልል የሚደራጅ የሚል አቤቱታ ለፌዴሬሽን ምክር ቤት አቅርቦ ነበረ። ይህንን የቀረበለትን አቤቱታ ዛሬ የፌዴሬሽን ምክር ቤት ከመረመረ በኋላ ህዝብ ውሳኔ እንዲካሄድ ውሳኔ አሳልፎ ለምርጫ ቦርድ አስተላልፈዋል። እነኚህ በአዲስ ክልል የሚደራጁት ዞኖች አንደኛ የጌዲዮን፣ የወላይታ፣ የጋሞ፣ የጎፋ፣ የኮንሶ ና የደቡብ ኦሞ ዞኖች እንደዚሁም የቡርጂ፣ አማሮ፣ ደራሼ፣ ባስኬቶ ና የአሌ ልዩ ወረዳዎች በጋራ አብሮነትንና አንድነትን በሚያጠናክር መልኩ ክልል ለመመስረት ያቀረቡት ጥያቄ ያው ይሁንታ አግኝተዋል ማለት ነው አዲስ የሚመሰረተው ክልልም የደቡብ ኢትዮጵያ ህዝቦች ክልል እንዲባል መወሰኑን ገልጸዋል። አቶ ተፈሪ እንዳሉት ህዝበ ውሳኔ ተካሂዶም ክልሉ የሚመሰረት ከሆነ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ የደቡብ ብሔር ብሔረሰቦችና ህዝቦች ክልል ተከፍሎ ከሲዳማና ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል ቀጥሎ ሶስተኛው አዲስ ክልል ይሆናል። ቀሪዎቹ አምስት ዞኖችና አንድ ልዩ ወረዳ ባሉበት እንዲቀጥሉ ተወስኗል ብሏል። ነባሩ ክልል ማለት የሀይድያ ዞን፣ የአላባ ዞን፣ የከምባታና ጠንባሮ ዞን፣ የስልጤ ዞን፣ የጉራጌ ዞን እና የየን ልዩ ወረዳ በነባሩ የደቡብ ብሔር ብሔረሰቦችና ህዝቦች ክልል በአንድ ላይ የሚቀጥሉ ይሆናል። በወራቤ ዩኒቨርሲቲ የህግ ትምህርት ክፍል ዲሬክተርና መምህር ነስሬ ኢሳም ፌዴሬሽን ምክር ቤቱ የወሰነ ውሳኔ መንግስት ክልሉን በሁለት ከፍሎም በአዳዲስ ክልሎች ለማደራጀት ያቀረበውን የውሳኔ ሀሳብ ያስፈጸመ ነው ብሏል። ከአደረጃጀት ጥያቄ ጋር በተያያዘ ስልጣን አለው የፌዴሬሽን ምክር ቤት ነው። በዚህ ጉዳይ ላይ በክላስተር እንደራጃለን ብለው ያቀረቡ አሉ። እነዛን ተቀብሎ ያጸደቀበት አግባብ ቋሚ ኮሚቴው በዚህ ጉዳይ ላይ እውቀት ያላቸው ናቸው። በስራ ጉዳይ፣ በጥናትና ምርምር ጉዳይ አግኝቻቸዋለሁ። ሰዎችም የተሻለ ልምድ ያላቸው ናቸው። ስለዚህ በክላስተር እንደራጃለን ብሎ የምክር ቤቶቻቸው ያጸደቁትን ተቀብሎ ማጽደቁ እና ይሄ ክልል ሰባት የሚባለው ስልጤ አዲያ ከምባታ ያለበት ደግሞ በዛው በደቡብ ክልል ይቀጥላል። ኢንሴንስ በአዲሱ ክላስተር ያው ዞሮ ዞሮ የሚቀሩ ነገሮች አሉ። በዛ ይቀጥላል ብሎ መወሰኑ ህገ መንግስታዊ ነው በኔ እምነት። የክልሉ ገዢ ፓርቲ ብልጽግና በደቡብ ክልል የሚገኙ ዞኖችና ልዩ ወረዳዎችን በሁለት ከፍሎ እንዲደራጁ ያቀረበውን የውሳኔ ሀሳብ አስር ዞኖችና ስድስት ልዩ ወረዳዎች ተቀብለው በየምክር ቤቶቻቸው ያጸደቁት ከሶስት ሳምንታት በፊት ነበር። ምክር ቤቶቹ ውሳኔያቸውን ለፌዴሬሽን ምክር ቤት በደብዳቤም እስከ ሐምሌ 28 2014 ዓ ም ማስገባታቸውም ተናግሯል። የጉራጌ ዞን ምክር ቤት በአብላጫ ድምፅ ውድቅ ያደረገው ይህንኑ ውሳንም በጉራጌ ዞን የሚገኙ ብሔረሰቦች ደግሞ ከሌሎች ዞኖች ጋር ለመደራጀት መወሰናቸውን በየግላቸው ለፌዴሬሽን ምክር ቤት አስገብተዋል። ይህንም በተመለከተ ሌላ ውሳኔ ይኖር ይሆን ተብሎ የተጠየቁት የፌዴሬሽን ምክር ቤቱ የኮሚኒኬሽን ዲሬክተር አቶ ተፈሪም ከዚህ በኋላ ሌላ ውሳኔ የኖረውም በዚህ ነው ውሳኔ የሚቀጥለ። ምክንያቱም የኢፌዴሪ ፌዴሬሽን ምክር ቤት የዚህ የክልል አደራጀት ጥያቄ ከሁለት ሺህ አንድ ጀምሮ ህዝቦች፣ ዞኖች እና የተለያዩ አካላት ጥያቄ ካቀረቡ በኋላ ይህንን ጥያቄ ተቀብሎ የተለያዩ ኮሚቴ ተዋቅሮ እንደዚሁም ደግሞ አጥኒ ቡድን ተደራጅቶ ሙሃኖች፣ አመራሮች ህዝብን እያሳተፈ መድረክ ተዘጋጅቶ በቂ ውይይትና እንደዚሁም ደግሞ በቂ ክርክር ከተደረገበት በኋላ የአሁኑ ውሳኔ ላይ ተደርሰዋል። ስለዚህ ከደቡብ ብሔር ብሔረሰቦችና ህዝቦች ክልል አዲስ ክልል ይመሰረታል። የቀረው እንዳለ በአንድ ላይ ይቀጥላል ማለት ነው። በወራቤ ዩኒቨርሲቲ የህግ ትምህርት ክፍል ዲሬክተር እና መምህሩ አቶ ነስሩ ኢሳ ግን ከህዝብ ጋር መመካከርና ህገ መንግስትን መስረት ያደረገ ውሳኔ መስጠት እንደሚያስፈልግ ገልጿል። በዚህ ክላስተር ቢደራጁ ተብሎ አማራጭ ሀሳብ ያቀረበባቸው ናቸው የቀሩት። ዞሮ ዞሮ ስያሜው የቀድሞ ደቡብ ክልል ይቀጥላሉ፣ ማለት ለጊዜው ሀዋሳ ሊሆን ይችላል ማለት ነው። ክላስተሩ ክላስተሩ ጉዳይ ጉራጌ ዞን ጋር ተያይዞ የተነሳው ነገር መፍትሄ እስከሚያገኝ ድረስ ማለት ነው። ምክር ቤቶች ኦልሬዲ ወስነዋል። የፌዴሬሽን ምክር ቤት በተነሱ ቲሾች ለምሳሌ ቀቤና፣ መስቃን፣ ማረቆ ያነሱ ጥያቄ አለ አሁን እነዛ ጥያቄዎች ላይ የአደረጃጀት ጥያቄዎች ሊነሱ ይችላሉ። ለምሳሌ የልዩ ወረዳ ጥያቄ ሊነሳ ይችላል። ሌሎች ጥያቄዎች ተያይዘው ስለሚነሱ ይሰጠንም ብለው ያቀረቡ ስለሆነ ምናልባት ከጉራጌ ዞንም ጋር ከህብረተሰቡ ጋር ይወያዩና አንድ ሕገ መንግስታዊ የሆነ መፍትሄ ያስቀምጣል የሚል ነገር ነው ያለኝ ለኔ። የክልሉ ኮማንድ ፖስት አስቸኳይ ጉባኤም በማድረግ ከዛሬ ጀምሮ ላልተወሰነ ጊዜም በጉራጌ ዞን በማንኛውም ቦታ ማንኛውም አይነት መንግሥታውም ሆነ መንግስታዊ ያልሆኑ ስብሰባዎች እንዳይካሄዱ ከልክሏል። በመንግስት የሥራ ሰዓት የቢሮ ኃላፊም ሆነም ባለሙያዎች ከቢሮ ውጪ መሆን፣ የንግድ ሱቆችና ተቋማትን ያለ ምክንያት መዝጋት፣ ማንኛውም ሰልፍና መሰል እንቅስቃሴዎችን ማግዷል። የሞተር ሳይክል እስከ ምሽቱ አንድ ሰዓት ድረስ ብቻ ባለ ሶስት ጎማ አባጃጅ ደግሞ እስከ ምሽቱ ሁለት ሰዓት ድረስ ብቻ እንዲንቀሳቀሱና አገልግሎት እንዲሰጡ መወሰኑና ክልከላውን በሚተላለፉ አካላት ላይ ኮማንድ ፖስቱ እርምጃ እንደሚወስድ አሳስቧል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም በ 19 በ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስስ 12 ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምፅ ስርጭታችን እንደቀጠለ ነው የምሽቱን የመጀመሪያ አጋማሽ አጠናቅን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን የሁለተኛው አጋማሽ የመጀመሪያ ቅንብራችን ወደ ጎንደር ይወስደናል ትውልድ ቀያቸው ወደ ከወላጆቻቸው ቤት ከትውልድ ቀያቸው ርቀው ትምህርታቸውን ለመማር የሚመጡ አፍላ ወጣቶች በጎንደር ዩኒቨርሲቲና በከተማ ነዋሪ ዘንድ የባይተዋርነት ስሜታቸውን የሚያጠፉበት ዘዴ ተዘጋጅቷል። ዘርንም፣ ሃይማኖትንም እንዲሁም ቀለምን ያላማከለ በባዕድነት ግን ደግሞ ከደም የወፈረ ጠንካራ የዝምድና ትስስር ይመሰረታል። በቃል ኪዳን ቤተሰብ የጎንደር ዩኒቨርሲቲ በ2012 ዓ ም ከተለያዩ የሀገሪቱ ክፍሎች ለትምህርት ወደ ዩኒቨርሲቲው የሚመጡ ተማሪዎችን ከከተማው ነዋሪ ጋር በዚህ በቃል ኪዳን ቤተሰብ በማስተሳሰር የኢትዮጵያዊነት ስሜት በትውልዱ ዘር በትውልዱ ዘንድ ዘር እየዘራ እንደሆነ የዩኒቨርሲቲው ማህበረሰብ እና የከተማዋ ነዋሪዎች ይናገራሉ። አስቴር ምስጋናው በቦታው ተገኝታ ያሰናዳችሁ ቀጥሎ ይቀርባል። ተማሪ የጹብ ድንቅ ገዛሐኝ በጎንደር ዩኒቨርሲቲ በሕክምና ሳይንስ የሁለተኛ ዓመት ተማሪ ናት። የመጣችውም ከደቡብ ብሔር ብሔረሰቦች እና ሕዝቦች ክልል ከደቡብ ኦሞ ዞን ጅንካ ወረዳ ነው። በምትማርበት የጎንደር ከተማ የቃል ኪዳን ቤተሰብ አላት። እናትና አባቷ ደግሞ የሀገር ሽማግሌው አቶ ባዩ በዛብህና ወይዘሮ ዘርፊያሪያ ናቸው። አቶ ባዩ የጎንደር ከተማ የሰላምና ልማት ሸንጎ ማህበር ሊቀመንበር ናቸው። በተጨማሪም የጎንደር ዩኒቨርሲቲ የቦርድ አባል የጎሳ የብሔረሰብ የሃይማኖት ሽኩቻ በተማሪው መሀል እንዲኖርና ትምህርት እንዲስተጓጎል እውቀት በአገሪቱ እንዲስፋፋ የሚል ከባድ ነውጥ ነበር። በአካባቢያችን በኢትዮጵያ በሙሉ እና ያኔ እኔ ከጓደኞች ከሰላምና ልማት ሸንጎ አባላት ጋር ሆነን በጎንደር ዩኒቨርሲቲ ተገኝተን ተማሪውን በማረጋጋት ላይ እንዳለን ይህን ነገር ማድረግ አለብን ብለን ተነሳን። ከዩኒቨርሲቲ ፕሬዚደንት ዶክተር አስራት ጋር ተነጋገር እናደርገዋለን ብለን ተነሳን። ጀምር ነው። ከአውሮፕላን ስንወርድ ተገናኘን። በአንድ መኪና ስንመጣ ከየት መተሽ ነው ስላት፣ ከጅንካ ወላጅ እናት፣ አባት፣ ወንድም ተከትሎሻል አልኳት። አልተከተለኝም አለች። አሁን ከዛሬ ጀምሮ አባትሽ እኔ ነኝ፣ የእኛ ቤተሰብ ነሽ። በቃ እንደ ልጆቼ ነው የማይልሽ። ለነሱ እች ልጅ የእኔ ልጅ ናት እንድታወቁ፣ ስልኬን ያዙ አድራሻዋ ቢከፋት ምን ሚላት፣ ለእኔ ነው የምትደውሉልኝ። ዬ ስልኬን አስይዤ ለእሷም ስልኬን ሰጥቼ አስመዝግቢያት ሄድኩኝ። እጹ ይሄ ቤት የእናቴ አባቷ ቤት መሆኑን አውቃ በበዓል ቀን የምትፈልገውን ጓደኛ ይዛ እንድትመጣ ወደ ቤተሰቦቿ ስትሄድ እሷም ጓደኞቿም የሚፈልጉትን ነገራቸውን እዚ አስቀምጠው ይሄዳሉ። እናቷም ህዛ ደውለው እንዴናችሁ እንኳን አደረሳችሁ ይላሉ። ቡና ሳይቀር ይልኩልና የጂንካ ቡና እየፈራው እየመጣው ወላጅ ጭን እሆናለሁ ሲለኝ በጣም ነው ደስ ያለኝ። በአንዴ ነው የተተማመንኩት ማለት ነው። በጣም በቃ ደስ የሚል ቤተሰብ ነው ያገኘው። በጣም ነበር ደስ ያላቸው ቤተሰቦች ወላጅ እንዳገኘው ሲያውቁ። አቶ ባዩ የእጹብን ወንድም ጨምሮ ሶስት የቃል ኪዳን ልጆች አላቸው። በጎንደር ዩኒቨርሲቲ መምህር እንዲሁም በቢዝነስና ልማት ምክትል ፕሬዚዳንት በዶክተር መሰረት ካሴ ቤትም ይህው የሞቀ ቤተሰብ ተፈጥሯል። ከኦሮሚያ ክልል ቡሌ ሆራ የመጡት የሶስተኛ ዓመት ተማሪዎች ሄለን ትዕዛዙና እህቷ ቤተሰብ ሆነዋል። እዚህ ቤተሰብ የተገነባው ስብዕና አርአያ እስከ መሆን የደረሰ ነው። ያው በብዙ ጫና ውስጥ ትልቅ ደረጃ ላይ መድረስ እንደሚቻል እንዲያውቁ እሷኛዋልጅ ከዚህ የበለጠ ሌላ ጫና ውስጥ ሆና በጣም ፐርፎርም እያደረገች ነው። ትናንትና ዛሬ ስጠይቂያት የምትነግርሽ ነገር እዚህ ግቢ ውስጥ ሰቅዬ መቅረት የሚል ነገር ነው። እና ይሄ በጣም በቃ የእውነት ለመናገር በጣም የሚያስደስት ተማሪ። ማህሌት በዚህ ቤት ውስጥ የሴት ልጅን ጥንካሬ አይታለች፣ እርሷንም በዚሁ ስብእና መገንባቷንም ትናገራለች። ይባላል አባቴ ተምሯል። እናቴ ግን እሳት መማር ነው እያስተማረች ያለችው ምንም ስለ ትምህርት ብዙም እውቀት የላቸውም። ግን መማር እንዳለብንና እንድንችል ያደረጉናል። ግን ፖዚሽን ሀይ ሌቨል ላይ መድረስ ምናምን እኛ እሷን እያየን ነው። አሁን ላይ እሷ ሴት ናት እና ያችን ፕሬዚዳንት የእሷን ደረጃ የእሷን ሌቨል እና ከእሷን በላይ ደግሞ መስራት እንደሚቻል ገነዘብና፣ ውስጤ ፓወር እንዳለ የመስራት ኃይል እንዳለ ምናምን ገነዘብና፣ የሚችለውን ያክል እየሰራ ነው ያለሁት። በዚሁ ቤት ውስጥ በአሁኑ ሰዓት ሶስት የቃል ኪዳን ልጆች አሉ። አራተኛዋ ባለፈው አመት ተመርቃለች። ዶክተር መሰረት ምረቃውን ሲያስታውሱ እሷ የተመረቀች ቀን በጣም ደስ ብሎኝ ነበር ቤተሰቦቿ ሲመጡ እዚህ ነው ያረፉት። እዚህ ነው ዝግጅት ያደረግንላቸው። ያኔ በጣም በቃ ያስደሰተኝ ነገር ነው። አሁንም በጣም ቤተሰቦች ነን። በቃ እኔ አዲስ አበባ ከሄድኩኝ እነሱ ጋር ነው የማርፈው። በምረቃው ዕለት ያልተገኙትና ይህንን ስጦታ የላኩ የተመራቂ አክስት መሆናቸውን የገለጹት፣ ስጦታው ላይ ያሰፈሩት እንዲህ ይላል። ለአቶ አዱኛ ጌታቸው፣ ለዶክተር መሰረት ካሴ ሳናውቃችሁ ወደድናችሁ ከልብ አከበር ናችሁ ከእናንተ ሰው መሆንን ክርስትናንና ኢትዮጵያዊነት መልካምነት መሆኑን ተምረናልና እናመሰግናለን። ለሳምኬት መጠለያ ለወላጆቿና ለቤተሰቦቿ የልብ ማረፊያ እንደሆናችሁ ለእናንተም የድንግል ማርያም ልጅ መድሃን ያለም የዘላለም የልብ ማረፊያ መጠለያ ድንኳን ይሆናችሁ። ይህችን ትንሽ ማስታወሻ በሳምኬት አሸብር ስም ዝቅ ብለን አቅርበናል። ቀሪ ዘመናችሁ የተባረከ ይሁን። ከኦሮሚያ ክልል ጅማ ዞን የመጣውና የመጀመሪያ ዓመት የሕግ ተማሪ የሆነው ጌታሁን ቱሉ የእረፍት ጊዜውንና በዓላትን የሚያሳልፈው በቤተሰቦቹ ቤት ነው። አባቢ ብሎ የሚጠራው የቃል ኪዳን አባቱ አቶ መላኩ ነባሬ የቡና ባንክ ጎንደር ቅርንጫፍ ስራ አስኪያጅ ነው። የመስቀል በዓል፣ የጥምቀት በዓል በሚሆንበት ሰዓት ግን እኛም ጋር ስለሚያሳልፉ የራሳቸው የሆነ ነገር ያንጸባርቃሉ፣ እኛም የራሳችን የሆነ ነገር እናንጸባርቃሉ። ይህንን ቀረጻ እያካሄድን እያለን የጌታውን አባት አቶ ቱሉ ስልክ ደወሉ። ያኔ በጣም በጣም ከፍ ያለ ነው። አንድ ቀን መቼም በአካል በአካልም መገናኘታችን አይቀርም። ምን ችግር አለ? የእኛም ልጅ ነው እኮ አቶ መላኩ፣ አራት የቃል ኪዳን ልጅ እንዳለው ይናገራል። አንዱ ባለፈው ዓመት ተመርቋል። ዝምድናው ግን ቀጥሏል። ደስ ብሎኛለኝ። እንኳን አባት ሆንክ። እንግዲህ አቶ መላኩ እንዲህ አዲስ ቤተሰብ መመስረት ልዩ ደስታ የሰጠውንም ቀን ያስታውሳል። አዲስ አበባ ለትንሽ ቀን ለሶስት ቀን ለአራት ቀን ሂጅ ዳዲ መጧል ስትላቸው አፈር በጣም በቀን ሶስት አራት ጊዜ ደውሎ ፕሮግራም ሲይዘው ባለችን ቀን ሰርፕራይዝ አደረጉኝ። ቤተሰብ ተሰብስበው እና ያኔ እንደዛ ሆነው ሳያቸው ቤተሰብ አዲስ ሕይወት ነው የጀመርኩ ይመስለኝ። እናት አባት አጎት በ በሙሉ ቤተሰብ ነው የጠበቀኝ። ለሁሉም ተማሪዎች አንድ ጥያቄ አነሳን። ነገ እናንተ ምን አይነት ሰዎች ትሆናላችሁ? ሰብ ዘረኝነት፣ ጦርነት ምናምን ከነዛ ሁሉ ነፃ ሆነ ንጹህ ሰው ሆነ ማንኛውም ሰው በየአካባቢው ኢትዮጵያ ዳር እስከ ዳር ካለችው ወደኛ አካባቢ የሚመጡ ካለ መቼ ስኔንስ ህይወት ይኖረኛል። በዛን ታይም እነሱ ያደረጉልኝን ነገር ማላረግበት ምንም ምክንያት የለም። ተምር ያለው አይቻለሁ ኖርበት አልፍ ያለው እና ማለት ነው ልጆች የራሱ የሆነ ኢትዮጵያን ስም ለመገንባት ራሱ ተወለድኩበት ቦታ ብሰራ እና እነሱም የሆነ ይዘው የሚያደርጉት ነገር የለም ያው ያደግኩበት ይዘውን ትሚሉት ግን እንደዚህ ወጣ ያለ እንትን ሲሉ ማለት ሆነ ሚክስር ሆነ ያድጋሉ። ከሁሉም ጋር የተነካከ ኢትዮጵያዊ ስሜት ይዞ ያድጋሉ። በጎንደር የቃል ኪዳን ቤተሰብ አስተባባሪ እንደሆኑ የሚናገሩት ዶክተር ታደሰ ወልደ ገብርኤል በ2012 ዓ ም በፕሮጀክት ደረጃ ታስቦ የተጀመረው የጎንደር ቃል ኪዳን ቤተሰብ ከ7 ሺህ በላይ ተማሪዎች ቤተሰብ እንዲኖራቸው ማድረጉን ይናገራሉ። አሁን በጽፈት ቤት ደረጃም እንዳደገም አክለው ገልጸዋል። ጎንደር ውስጥ ይህን ኢኒሽቲቭ ሲወስድ እንደ ትልቅ አላማ አድርጎ የሚወስደው ምንድን ነው? እየላላ የመጣውን እየጠፋ የመጣውን የኢትዮጵያ አንድነት እንደገና መመለስ ነው የፈለገው። እዚህ አንድ ቤተሰብ የሚገርምሽ ቤተሰቦች ልጁ ታመመ፣ እዚህ ቤተሰብ ካልመጣን ሲሉ ለምን እንደምትወጡት ይ ቤተሰብ አለው ብላ ሆስፒታል፣ ማንኛውንም ወጪ ሸፍና ራሱ ሊያሳከ መስለት ይላለች። ሰርግ ጅማ ድረስ የሄደ ሰው አለ፣ ሙስሊም ሰው። የማንነት ጥያቄ የማይነሳበት የሃይማኖት ልዩነት ከቁብ የማይቆጠርበት የሰው ልጅ በሰውነቱ ብቻ ተከባብሮ ተዋዶና ተፋቅሮ የሚኖርባት ኢትዮጵያ አሁን በጎንደር ከተማ ያውም በአዲሱ ትውልድ እያቆጠቆጠ ነው ሲሉ የሀገር ሽማግሌው አቶ ባዩ በዛብህ የቆይታችንን መቋጫ አድርገውታል። ይህንን ተሞክሮም በኢትዮጵያ ውስጥ ያሉ የዩኒቨርሲቲዎች ተግባራዊ እንዲያደርጉትም አሳስበዋል። ሁሉም ዩኒቨርሲቲዎች እንደዚህ ቢያደርጉ የባህል ልውውጥ ይኖራል መደማመጥ ይኖራል ሰላም በኢትዮጵያ ይኖራል ተማሪው ትኩስ ኃይል ስለሆነ በተሳሳተ ኢንፎርሜሽን አይወናበድም አይሳሳትም አይጋጭም ኢትዮጵያዊነትን ያሰርፃል የቋንቋ መግባባትን ይፈጥራል የሃይማኖት መግባባትን ይፈጥራል በጠቅላላ የካልቸር ግንኙነት ይኖራል በመካከል ስለዚህ በኢትዮጵያ ውስጥ እንደዚህ ያለ ነገር ቢጀመር እንደ ጎንደር የበለጠ በህብረተሰቡ በወጣቱ ትውልድ ላይ የአንድነት ስሜት ይፈጠራል ብዬ አምናለሁ። ደግሞ ይፈጠራል እርግጠኛ ነው። በጎንደር የቃል ኪዳን ቤተሰብ የሚሳተፉ የከተማዋ ነዋሪዎች ጥሩ ስብዕና ያላቸው በተለይ ደግሞ አርአያ ሊሆን የሚችል የትዳር የህይወት ተሞክሮ ያላቸው ሰዎች እንዲሆኑ በመስፈርት ደረጃ መቀመጡን ከአስተባባሪው ገለጻ ለመረዳት ተችሏል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር ከጎንደር ደግሞ በቀጥታ የምንሻገር ወደ ኬንያ ይሆናል። በኬንያ በአስከፊው የድህነት አረንቋ ውስጥ የሚኖሩ ሰዎች ዛሬ ከሰል ወይም የማገዶ እንጨት ለማግኘት አቅሙ የላቸውም። በዚህ የተነሳ የፕላስቲክ ከረጢቶችን እንደ ማገዶ መጠቀም በሰፊው የተለመደ ሆኗል። ከሚነደው ላስቲክ የሚወጣው ጭስ ግን ጉዳቱ የአካባቢውን አየር መበከሉ ብቻ ሳይሆን ለጤንነታቸውም እጅግ አደገኛ ነው። ሆኖም የዋጋ ግሽበቱ የድሆቹ ኑሮ ይበልጥ እንዲከፋ ያደረገው መሆኑን ባለሙያዎች ይናገራሉ። በአሶሴትድ ፕሬስ የተጠናቀረውን ዘገባ ደረጀ ደስታ እንደሚከተል ያቀርበዋል። ኮርጊቾ ኬንያ ዋና ከተማ ናይሮቢ ውስጥ በድሆች ከታጨቀውና ከተጨናነቀው የድሆች ሰፈር አንዱና ትልቁ ነው። በሶሃይሊ ኮርጊቾ ማለት ሰዎች ትከሻ ለትከሻ ተታከው የሚኖሩበት የተጨናነቀ ስፍራ እንደማለት ነው። በዚህ ስፍራ ወደ 150 ሺህ የሚደርሱ ሰዎች ታጭቀው ይኖሩበታል። ግልጽ የሆነ የጤናና የአካባቢ ብክለት ስጋት ቢኖርም ሰዎች በዋጋ ግሽበቱ የተነሳ ጋኒ ባክስ እየተባሉ የሚጠሩትን የላስቲክ ከረጢቶችን ለማብሰያነት እየተጠቀሙበት ነው። ፐርሲ ኒያምቡራ የሶስት ልጆች እናት ሲሆኑ ኮርግቾ ውስጥ ላለፉት ሀያ ዓመታት ኖረዋል። ሕይወት እጅግ አስቸጋሪ የሆነ በመምጣቱ ከሰል ለመግዛት አቅሙ የለኝም። ለልጆቼ ምግብ የማበስለው ከቆሻሻ መጣያዎቹ ስፍራ የሰበሰብኳቸውን የላስቲክ ከረጢቶች ፌስታሎች፣ አንድ እጄ ነው። አሁን ስለ ጤንነቴ በጣም ሰግቻለሁ፣ ምክንያቱም ደረቴ ላይ ህመም ይሰማኛል። ይህ ቤት መስኮት የለውም ከሚነደው ላስቲክ የሚወጣው ጭስ መውጫ ስለሌለው እዚሁ ቤት ውስጥ ይቀራል። የኒያምቡራ ቤት መስኮቶች የሌሉት በመሆኑ ጭሱ እዚያችው እንደ ሳሎን፣ እንደ መኝታ ቤትም ሆነ ማብሰያ ክፍል ሆኗ በምታገለግለው አንዲት ክፍል ውስጥ ታፍኖ ይቀራል። የጤና አጠባበቅ አገልግሎት በሌለው ኮርጊቾ የሚኖሩ ሰዎች ለኤችአይቪ፣ ለአደገኛ እጾችና የአልኮል ሱሶች እንዲሁም ለቤት ውስጥ ጥቃት የተጋለጡ ናቸው። ዓለም አቀፉ የኢኮኖሚ ቀውስ ያመጣው ግሽበት ደግሞ ችግሩን ይበልጥ አባብሶታል። የኑሮ ሁኔታቸው እጅግ በከፋው ድህነት የሚገለጽ ሲሆን እንደ ከሰል እና ጋዝ በመሳሰሉ የኃይል ምንጮች ውድነትም በጣም የተጎዳ ነው። በዚህ የተነሳ ቤተሰቦች ምግብ ለማብሰል የሚጠቀሙት በአብዛኛው ለምግብ ማሸጊያነት ከሚሰራው ፕላስቲክ የተሰራውን የላስቲክ ከረጢት ነው። ምግብ ቤቶችም ተመሳሳይ ለውጥ ማድረጋቸው ተመልክቷል። ላለፉት 15 ዓመታት የምግብ ቤት አገልግሎት ሲሰጡ የቆዩት ሞኒካ ዋንጅሩ እንዲህ ብለዋል። ድሮ የማበስለው በእንጨት ማገዶ ነበር። እየተወደደ ሲመጣ ግን ማሮንዶ በተባለው የላስቲክ ከረጢት መጠቀም ጀመርኩ፣ ምክንያቱም ርካሽ ነው። ይህንን ማሮንዶ የላስቲክ ከረጢት መጠቀም ከጀመርኩበት ጊዜ አንስቶ ከማንም ወገን የቀረበ ቅሬታ አልሰማሁም። የዚህ ምግብ ቤት ደንበኛ ከሆኑት መካከል አግነስ ዋሂቲ አንዷ ናቸው። በናይሮቢ ጎዳና የምኖር kulingana እናት ነኝ። ከተማ ውስጥ ያለው የምግብ ዋጋ ውድ በመሆኑ እዚያ ለመመገብ አቅሙ የለኝም። ከሰልም ውድ ነው። ፓራፊንም ውድ በመሆኑ ጋዝ ለመግዛት አቅሙ የለኝም። ስለዚህ ወደዚ ሴት የምመጣው ምግቡን በማሮንዶ የላስቲክ ከረጢት የምታበስል በመሆኑ የምግቡ ዋጋ ከሆቴሎች የረከሰ ነው። የሰዎቹ የጤና ወጪ ግን እጅግ ከፍተኛ ነው የሚሉት የህዝብ ጤና ባለመ ፈይት ሙሃንጃ እነዚህ የሚነዱ ላስቲኮች ጋዝ የሚያመነጩ መሆኑን ይናገራሉ። እነዚህን ላስቲኮች ማቃጠል ጋዞችን ይፈጥራል። ለምሳሌ ዳዮክሲሊን የተባለው ለሰውነት እጅግ ጎጂ የሆነው አደገኛና መርዛማ ጋዝ ይፈጠራል። ያ ግለሰቦችን ተላላፊ ላልሆኑ እንደ ሳንባ ካንሰር ለመሳሰሉ በሽታዎች ያጋለጣቸዋል። ጋዙ ወደ ሰውነት ቆዳ ውስጥም በቀላሉ ስለሚገባ የቆዳ ሽፍታን ያስከትላል። በተጨማሪም የኦክሲጅን እጥረትና ድካምም ስለሚፈጥር በተለይም ለዚህ ጋዝ የተጋለጡ ሰዎች ራስ ማዞርና የራስ ምታት ያጠቃቸዋል። ጋዙ እርጉዝ በሆነች እናት ማህፀን ክፍል ውስጥ ገና ወዳልተወለደው ጽንስም ሊሸጋገርም ይችላል። ሌላው እነዚህ ጋዞች በእንስሳትና ተክሎች አማካኝነት እየተላለፉ ስለሚመጡ የምንጠጣውን ውሃና የምንበላውን ምግብ ሁሉ የተበከለ ሊሆን ይችላል። የላስቲክ ከረጢቶቹ ርካሽና በቀላሉ የሚገኙ ናቸው። ግላዲስ ማቡሩ ለበርካታ ዓመታት ሲሸጧቸው ኖረዋል። ይሁን እንጂ ግን ደንበኞቻቸው አሁን የሚገዟቸው ለተለየ ዓላማ ነው። እነዚህን ላስቲኮች የምንገዛቸው ከድርጅቶች ሲሆን ከዚያም እንሰፋቸዋለን። የምንሸጣቸው በቆሎና ባቄላዎች በማድረቅ ለሚጠቀሙባቸው፣ እንዲሁም ደግሞ ጋዝ ወይም ደግሞ ፓራፊን መግዛት ለማይችሉ በየቤታቸው ወይም ደግሞ ጎዳና ላይ ምግብ ለሚያበስሉ ሰዎች ነው። ሮሴኔ መኮጎ የኮርጊቾ ነዋሪ ሲሆኑ ላስቲኮቹን እንደ ማብሰያ ነዳጅ ለመጠቀም ከማብሩ ከሚገዙት ሰዎች መካከል አንዷ ናቸው። የአራት ልጆች እናት የሆኑት መኮጎ ስራ አጥ ሲሆኑ የተገኘውን ስራ በመስራት ቤተሰቦቻቸውን እንደሚመግቡ ተናግረዋል። ዩክሬን የዩክሬን ጦርነት ከተጀመረና የኮቪድ-19 ወረርሽኝ ከተከሰተበት ጊዜ ጀምሮ የሸቀጦች ዋጋ ጨምሯል። የምግብና የጋዝ ዋጋም ኑሯል። የማሮንዶ ላስቲክን የምንጠቀመው ለዚሁ ነው። ጭሱ የጎዳን በመሆኑ ብዙ ጊዜ ወደ ሆስፒታል እንመላለሳለን። የላስቲክ ጋዞቹ በአካባቢ አየር ላይ ስለሚያስከትለው ጉዳትም የአካባቢ ጥበቃ ባለሙያው ቪክተር ቢዮ እንዲህ ይላሉ። ላስቲኮችን ማቃጠል በአካባቢያችን ላይ ከፍተኛ ጉዳት ያስከትላል። ላስቲኮች ሲቃጠሉ ጥቁር ጥቀርሻ ያወጣቸዋል። ከእነሱ የሚመነጨው ድብልቅ ደግሞ ለዓለም አቀፍ ሙቀት መጨመር ዋነኛው ምክንያት የሆኑትን እንደ ካርቦን ዳይኦክሳይድ እና ሜቴን የመሳሰሉ በርካታ አረንጓዴ ጋዞችን ይፈጥራል። በኬንያ ሰዎች የተራረፉ ምግቦችን የሚለቃቀሙበትና የተጣሉ ላስቲኮችን የሚሰበስቡባቸው በርካታ የቆሻሻ መጣያ ቦታዎች መኖራቸውም ተመልክተዋል።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 አርያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ አድማጮች ፕሮግራማችንን ወደ ማጠናቀቁ ተቃርበናል። ከመሰናበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። እንደ አውሮፓ አቆጣጠር ከ2005 እስከ 2015 በረሃብ አንጀታቸውን እንደቆለፉ በየምሽቱ ወደ መኝታቸው የሚሄዱ ሰዎች ቁጥር በ30 በመቶ በመቀነስ ከነበረበት 805 ሚሊየን ወደ 590 ሚሊየን ሰዎች ወርደዋል ሲሉ የዩናይትድ ስቴትስ ዓለም አቀፍ የልማትና የተራድኦ ድርጅት አስተዳዳሪ ሰማንታ ፓወር መናገራቸውን ይጠቅሳል። የዕለቱ ርዕሰ አንቀጽ ሀተታውን ሲጀምር ይሁን እንጂ እንደተባበሩት መንግስታት ድርጅት የቅርብ ዘገባ ዛሬ እስከ 828 ሚሊዮን የሚደርሱት ሰዎች ረሃብተኞች ናቸው ብሏል። ርዕስ አንቀጹ ሰማንታ ፓወር ከዚህ ችግር አብዛኛው ክፍል በኮቪድ-19 እና በጣም በቅርቡ ደግሞ ከሩሲያው ተገቢ ያልሆነው የዩክሬን ጦርነት ሳቢያ ነው። ይህን ነባራዊ ችግር በከፍተኛ ሁኔታ የሚያንቀሳቅሰው ትልቁ አደጋ ግን የአየር ንብረት ለውጥ ነው ማለታቸውንም ርዕስ አንቀጹ ጠቅሷል። Power, I, i's the biggest threat climate change poses to the world's hungry isn 't a sudden shock, it is a long sustained. የአየር ንብረት ለውጥ በዓለም ረሃብ ላይ የደቀነው ትልቅ አደጋ ድንገት የመጣ አስደንጋጭ ነገር አይደለም። ለአንድ ወቅት ብቻ የሚቆይም ድርቅ ሳይሆን ረጅም ጊዜ ለአመታት የዘለቀ አደጋ ነው። አስተዳዳሪዋ ፓወር ረሃቡ በከፍተኛ ደረጃ በትሩን እያሳረፈ ያለው በምስራቅ አፍሪካ ነው ማለታቸውንም አመልክቷል። ሰዎች ይህን መመዝገብ ከጀመሩበት እንደ ኤሮፓ አቆጣጠር ከ1900ዎቹ ጀምሮ የአፍሪካ ቀንድ በተከታታይ ሶስት የድርቅ ወቅቶችን አሳልፋለች። ይሁን እንጂ ግን እስከ ዛሬ አካባቢው አራት ተከታታይ የዝናብ ወቅቶችን ሳያገኝ ቀርቶ አያቅም ብሏል ጽሁፉ። አሁን ያለው ትንባያችን የሚያመለክተው ብዙ ጊዜ በህዳር የሚመጣው ቀጣዩ የዝናብ ወቅት በጣም አነስተኛ ዝናብ የሚኖረው መሆንን ነው ያሉት ሰማንታ ፓወር ይህ የሚያስከትለውን አደጋ ለመከላከል ዩናይትድ ስቴትስ እርዳታ፣ ኢንቨስትመንትና ዲፕሎማሲ ሶስቱ በግንባር እየመራችባቸው ያሉ ነገሮች ቢሆኑም ሌሎቹም በዚህ ዘርፍ በአስቸኳይ ተሳትፏቸውን ከፍ ማድረግ ይኖርባቸዋል ሲሉ አስተዳዳሪዋ አክለው መናገራቸውንም ተጠቅሰዋል። ዛሬ አጣዳፊ እርዳታ ለሚያስፈልጋቸው የሶማሊያ፣ ኬንያ እና ኢትዮጵያ ህዝቦች ወደ አንድ ነጥብ ሁለት ቢሊየን ዶላር የሚጠጋ ተጨማሪ የገንዘብ ድጋፍ ይፋ አደርጋለሁ። በአደገኛው የምግብ ቀውስ ብዙ ሰዎች የሚሞቱት ከረሃቡ ይልቅ በበሽታ ነው ያሉት ፓወር፣ የእርዳታችን አካል በመሆን የተንቀሳቃሽ የጤናና የምግብ ደህንነት ቡድን በከፍተኛ ደረጃ ለታመሙት የሚሰጡትን ክትባትና እንክብካቤ ተደራሽነት በፍጥነት ይጨምራል ሲሉ አስረድተዋል። ሰማንታ ፓወር በቀውስ ደረጃ በሚገኝ ችግር ሁልጊዜም እጅግ በጣም ተጎጂ ለሚሆኑ ሴቶችና ልጃገረዶች ልዩ እርዳታ እንሰጣለን። ይሁን እንጂ ግን ከምንሰጠው ሕይወት አድን የአጣዳፊ ሰብአዊ እርዳታ ውስጥ ባልተመጣጠነ ምግብ ለተጎዱ ህጻናት የምንሰጠው ምናልባት የበለጠ ሊሆን ይችላል ማለታቸውንም ርዕስ አንቀጹ አትተዋል። ርዕስ አንቀጹ በመቀጠል አስተዳዳሪዋ ዩናይትድ ስቴትስ እርዳታው ይበልጥ የሚያስፈልጋቸው የአፍሪካ ቀንድና ሳህልን ጨምሮ ለተባበሩት መንግስታት ህጻናት መርጃ ድርጅት ዩኒሴፍ 200 ሚሊዮን ዶላር ልዩ አልሚ የምግብ ንጥረ ነገሮችን ታበረክታለች ማለታቸውንም ጠቅሷል። በመጨረሻም አደጋውን ለማስቆም የሚያስችለን አቅም እያለን ማንም ህፃን ባልተመጣጠነ የምግብ እጥረት መሞት አይገባም፣ ያሉት አስተዳዳሪዋ ፓወር ይህ ረሃብን ለመከላከልና ያልተመጣጠሙ የምግብ ችግሮችን ለማስተናገድ የሚያስችለን በጣም ጥሩ ከሆኑ ኢንቨስትመንቶች በእጃችን ካሉ መሳሪያዎች መካከል አንዱ ነው፣ ለልማትም ይጠቅመናል ማለታቸውን በመጥቀስ ርዕስ አንቀጹ ሀተታውን ደምድመዋል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የምሽቱን መሰናዶ በዚሁ አጠናቀቅን። አብራችሁን ስለነበራችሁ እናመሰግናለን። ሰላም፣ ደህና ደሩ